በደቡብ አፍሪካ ሀውቴንግ ግዛት በአእምሮ በሽተኞች ላይ በተፈጠረ የሕክምና ቸልተኝነት 94 ሰዎች ለህልፈተ ህይወት መዳረጋቸው ተገለጸ። የሟቾቹ ቁጥር በየጊዜው እየጨመረ በመሆኑ የሀገሪቱ የህዝብ ጤና እንባ ጠባቂ ምክር ቤት በበኩሉ እየደረሰ ላለው ጉዳትና እንግልት የግዛቱን ጤና ጥበቃ ተጠያቂ አድርጓቸዋል። በደቡብ አፍሪካ አውቴን ግዛት በመንግስት ጤና ጥበቃ ድጋፍ ሲደረግላቸው የነበሩትን 1900 የአእምሮ ህመምተኞችን ሙሉ የጤና ክብካቤ ይደረግላቸው ከነበረውና ጆሐንስበርግ ከሚገኘው ላይፍ ሲዲሜኒ ከተሰኘው ማዕከል ያለ አግባብ በመዝጋታቸው ያልተጠበቀ ክሰት ተፈጥሯል። ጥብቅ ክትትልና እንክብካቤ የሚያስፈልጋቸውን የአእምሮ ህመምተኞች ህጋዊ ላልሆኑ 27 መንግስታዊ ላልሆኑ ድርጅቶች ተላልፈው በመሰጠታቸው በተፈጠረው የሕክምና ቸልተኝነት 94 ሰዎች ለልፈተ ሕይወት በመዳረጋቸው በቤተሰቦቻቸውና በሰብአዊ መብት ተሟጓቾች ዘንድ ከፍተኛ ቁጣ እንቀስቅሷል። የህዝብ ጤና እንባጠባቂው ፕሮፌሰር ማሊንጋፑሩ ፑሩ ማኮግባ እንደተናገሩት ካለፈው የፈረንጆች ዓመት ከመጋቢት እስከ ታህሳስ 30 2016 ዓ ም ከአንድ የአእምሮ ህመምተኛ በስተቀር 93 ሰዎች ከህመማቸው ጋር ተዛማጅነት በሌለው በእንክብካቤ ጦት፣ በተቅማጥ፣ በሆድ ድርቀት፣ በሚጥል በሽታ፣ በአጭር ጊዜ የልብ ህመምና በቅዝቃዜ ተሰቃይተው መሞታቸውን አረጋግጠናል ብለዋል። በአጭሩ እኔ ማለት የምፈልገው የሀውቴንግ ግዛት ጤና ጥበቃ የአይምሮ ሕመምተኞችን ከህጋዊ የእንክብካቤ ተቋም ህጋዊ ወዳልሆኑና 27 ተቀባይነት ለሌላቸው መንግሥታዊ ላልሆኑ ድርጅቶች አሳልፎ ሰጥቷቸዋል። ተመልከቱ፣ ምን ያህል ህገወጥ እንደሆኑ። የብሔራዊ ጠቅላይ ግዛት የጤና ተቋም በቀላሉ ሊጎዱ የሚችሉ ዜጎች ላይ እንዲህ አይነቱን ድርጊት የፈጸመው የተጎጂ ቤተሰቦችና አሳይ ሰጪዎች በበኩላቸው ከሙያው ጋር ምንም ግንኙነት ለሌላቸውና ለቦታው ለማይመጥኑ አንዲት ወይዘሮ መንግስት የጤና ጥበቃ ኃላፊነቱን በመስጠቱ የመንግስት ተሿሚዋ የአእምሮ በሽተኛ የሆኑ ዜጎችን በአካባቢያቸው ለማየት በመጠየፋቸውና ከሙስና ጋር በተያያዘ ችግር በመሆኑ ጉዳዩ በጥልቀት እንዲመረመር ጠይቀዋል። የደቡብ አፍሪካ ፖሊስ በበኩሉ ጉዳዩን በማጣራት ላይ ሲሆን እስካሁንም ድረስ በአስክሬን ማቆያ ቤቶች ተቀምጠው ማንነታቸውን መለየት ያልተቻለ ዜጎች መኖራቸውን የእንባ ጠባቂው ለጋዜጠኞች ተናግረዋል። በቀረበው ሪፖርት ተከትለው የሀውቴን ግዛት ጤና ጥበቃ ዋና ስራ አስፈጻሚ ወይዘሮ ቄዴኒ ማህሉንጉን ጨምሮ ሶስት ከፍተኛ የስራ ኃላፊዎች ተጠያቂ መሆናቸው የተጠቆመ ሲሆን ወይዘሮ ቄዴኒ ማህሉንጉ በትናንትናው ዕለት በገዛ ፈቃዳቸው ስልጣናቸውን መልቀቃቸው ተጠቁመዋል። በደቡብ አፍሪካ የሀውቴን ግዛት የመንግስት ተጠሪ ዴቪድ ማኩራ በበኩላቸው በመንግስት የጤና ጥበቃ ባለስልጣናት ቸልተኝነት በሰው ህይወት ላይ ለተፈጠረው ጉዳት ሁሉ ይቅርታ ጠይቀዋል። ጥልቅ የሆነ ሀዘን ተሰምቶኛል፣ እንዲሁም ይቅርታ ጠይቃለሁኝ በግዛታችን የጤና እንክብካቤ ላይ በነበሩ ህሙማን አሳዛኝ ሁኔታ ሕይወታቸው ላለፉ ዜጎች። ጤና ማለት በእውነት ሕይወትን የማዳን ጉዳይ ነው። በእንደዚህ አይነት አጋጣሚዎች ህሙማኑ መሞታቸው ሙሉ በሙሉ ተቀባይነት የለውም። የመንግስት ተጠሪው በሕዝብ ጤና እምባ ጠባቂው የቀረበውን ሪፖርትና የመፍትሄ ሐሳብ ሙሉ በሙሉ መቀበላቸውን ጠቁመዋል። በእርዳታ ሰጪ ተቋማቱ ያለ አግባብ የተበተኑ በሕይወት ያሉ የአይምሮ ህመምተኞች በሙሉ ቀድሞ ወደ ነበሩበት አግባብ ወዳለው የእንክብካቤ ማዕከል በአስቸኳይ እንዲመለሱ አሳስበዋል። በሕገወጥ ድርጊቱ የተሳተፉ የመንግሥት ሠራተኞችም ላይ የሥነ ሥርዓት እርምጃ እንደሚወስዱና ከተጎጂ ቤተሰቦችም ጋር በጋራ እንደሚመክሩ አስታውቀዋል። መላኩ አየለ ጆሐንስበርግ።